የድሬዳዋ አስተዳደር ፖሊስ በድሬዳዋ ተነስቶ በነበረው ተቃውሞ በቁጥጥር ስር አውሏቸው ከነበሩት ሶስት መቶ ስምንት ተጠርጣሪዎች መካከል ዛሬ አመሻሽ ላይ አርባ አራቱን እንደለቀቀ አስታወቀ። ፖሊስ ባለፈው ሳምንት በሶስት ዙር ከለቀቃቸው ሁለት መቶ አስራ ስምንት ተጠርጣሪዎች ጋር በአጠቃላይ ሁለት መቶ ስልሳ ሁለት ተጠርጣሪዎች ክሳቸው ተቋርጦ ከእስር ተለቀዋል። ከእስር ከተለቀቁት መካከል በአስተዳደሩ በልዩ ልዩ ኃላፊነቶች ላይ የሚገኙ የአማራ ዴሞክራሲያዊ ፓርቲ አመራሮችም ይገኙበታል። አዲስ ቸኮል ዝርዝር አለው። ፖሊስ በቁጥጥር ስር ካዋላቸው ሦስት መቶ ስምንት ተጠርጣሪዎች መካከል በዛሬው ዕለት 48ቱን ክሳቸውን አቋርጦ በነጻ ለቋቸዋል። ፖሊስ ባለፈው ሳምንት ሐሙስ፣ አርብና እና ቅዳሜ በአጠቃላይ 218 ተጠርጣሪዎችን ክስ በማቋረጥ ምክር ሰጥቶ የለቀቀ ሲሆን በዛሬው ዕለትም 44 ተጨማሪ ተጠርጣሪዎችን ክስ በማቋረጥ ስለ ህግ የበላይነት እና የመብት ጥያቄዎች ሊቀርቡ ስለሚችሉባቸው ህጋዊ አማራጮች ምክር በመስጠት ዛሬ አመሻሽ ላይ ለቋቸዋል። ከተለቀቁት መካከል በአስተዳደሩ በልዩ ልዩ ኃላፊነት ላይ ሲሰሩ የነበሩ የአማራ ዴሞክራሲያዊ ፓርቲ ወይም አዴፕ አመራሮችም ይገኙበታል። ከእነዚህም መካከል አቶ ብሩክ ፈለቀ በአስተዳደሩ የዲያስፖራ ጉዳዮች ዳይሬክተር፣ አቶ ብሩክ ወርቅነሽ የዜሮ ሶስት ቀበሌ ስራ አስፈጻሚ፣ አቶ አቤል አሸብር የዜሮ አራት ቀበሌ ምክትል ስራ አስፈጻሚና የስራ እድል ፈጠራና ምግብ ዋስትና ማስተባበሪያ ኃላፊ፣ አቶ አብይ ቢረሳው የዜሮ አምስት ቀበሌ ስራ አስኪያጅ፣ አቶ አማረ ብርሃኑ የዜሮ አምስት ቀበሌ ፀጥታ ዘርፍ ኃላፊ እንዲሁም አቶ ሰለሞን ታዬ የዜሮ አምስት ቀበሌ አደረጃጀት ኃላፊ ናቸው። በጥምቀት በ በቃል አከባበር ላይ የእግዚአብሔር አብ ቤተ ክርስቲያን ታቦትን አስገብተው ሲመለሱ በነበሩ ምእመናን ላይ ማንነታቸው ያልታወቁ ሰዎች ድንጋይ መወረራቸውን ተከትሎ በተነሳው ተቃውሞና፣ እሱን ተከትሎ ባሉት አምስት ቀናት ፖለቲካዊና ኢኮኖሚያዊ የፍትሃዊነቶችን አጀንዳ ባደረገው ከተማ አቀፍ ተቃውሞ ላይ በረብሻ ንብረት ውድመትና ዘርፊያ ጠርጥሮ መነሻውን ሃይማኖት አድርጎ በዋናነት ግን ፖለቲካዊና የመልካም አስተዳደር ጥያቄዎች ጎልተ በተሰሙበት የአምስት ቀን ተቃውሞ የጎላ ጉዳት የደረሰ ባይሆንም ፖሊስ 308 ተጠርጣሪዎችን በቁጥር ቁጥጥር ስር መዋሉን አስታውቆ ነበር። ድርጊቱን የተቃወሙ መጀመሪያ ላይ 14 ቆይቶ ደግሞ 21 የከተማ የግል ጠበቆች ነጻ የጥብቅና አገልግሎት ሲሰጡ የነበሩ ሲሆን ቤተክርስቲያንም ጉዳዩ በርቅ እንዲፈታ ጠይቃ ነበር። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ኝ ድሬዳዋ